የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስቱዲዮ የዛሬ ሰኞ ሚያዝያ 14 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። በአምቦ ከተማ በተካሄደው የኦሮሚያና አማራ ክልሎች የሕዝብ ለሕዝብ ውይይት ላይ ምን ምን ሐሳቦች ተነሱ ብለን ጠይቀናል። የአማራና የኦሮሞ ሕዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም። በዝግጅቱ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከተናገሩት የተቀነጨበን የሰማችሁት። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንንም ያሉት አለ። ግንኙነት ለኦሮሞና ለአማራ ህዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን። ከህግ አግባብ ውጪ በተፈጸሙ ውሎች በጥረት ኮርፖሬሽን ላይ ከ2.2 ቢሊዮን ብር በላይ ጉዳት አድርሰዋል፣ በሚል በአቶ በረከት ስምኦንና አቶ ታደሰ ካሳ ላይ ክስ ስለመመስረቱም ሰምተናል። ዝርዝሩን ቆይታችሁ ከእኛ ጋር ከሆነ ትሰሙታላችሁ። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና አጠር አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። የፓኪስታን የኢራን መሪዎች የድንበር ጸጥታ ትብብራቸውን ለማስፋት ተስማምተዋል። ዓላማው በሁለቱም ሀገሮች ላይ ጥቃት የሚያደርሱ አሸባሪ ቡድኖችን ለመዋጋት ነው ተብሏል። በጦርነት በዳሸቀችው ጎረቤታቸው ሀገር አፍጋኒስታን ሰላም ለማምጣትም ቃል ገብተዋል። የኢራን ፕሬዚዳንት ሐሰን ሩሃኒ የፓኪስታን ጠቅላይ ሚኒስትር ኢምራን ሃን የጋራ ጸጥታን፣ ኢኮኖሚያዊና የንግድ ግንኙነታቸውን ስለማጠናከር ጉዳይ ኢራን ላይ ከተነጋገሩ በኋላ ጋዜጣዊ መግለጫ ሰጥተዋል። በተለይም የድንበር አካባቢ ባሉት ቦታዎች ላይ የጸጥታና የስለላ ትብብራችንን ለማስፋት ተስማምተናል። የጋራ ድንበሮቻችንንም ለመጠበቅ የጋራ ፈጥኖ ደራሽ ኃይል መስርተናል ሲሉ ሮሃኒ ተናግረዋል። ዮሀን የኢራን ጉብኝት የሁለቱን ሀገሮች የጋራ ግንኙነት በማጠናከር ተግባር ወሳኝ ሚና ይኖረዋል ሲሉም የኢራኑ መሪ አስምረውበታል። የፓኪስታን ጠቅላይ ሚኒስትር ሀንም የድንበር ጸጥታ ጉዳይ በውይይት አብይ ቦታ መያዙን ጠቁመዋል። ከቅርብ ጊዜያት ወዲህ በሁለቱ ሀገሮች ለደረሱት የአሸባሪዎች ጥቃትም አንስተው ተወያይተዋል። የሱዳን የሽግግር ወታደራዊ ምክር ቤት ተቃዋሚዎች ካርቱም በሚገኘው ዋና ወታደራዊ ጽህፈት ቤት ያደረጉትን ከበባ እንዲያነሱ፣ ራሳቸውንም ከዚያ እንዲያርቁ ጠይቀዋል። መንገዶቹ አሁኑኑ እንዲከፈቱና በአካባቢው የተቀመጡ መሰናክሎች እንዲነሱ ወታደራዊ ምክር ቤት ዛሬ ባወጣው መግለጫ አሳስበዋል። የሱዳኑ ወታደራዊ ምክር ቤት ማስጠንቀቂያ ያወጣው ስልጣን ለሲቪል መንግስት አላስረክብም በማለቱ ከተቃዋሚዎቹ ጋር ያደረገው ውይይት በተቋረጠ ማግስት ነው። ተቃዋሚዎቹ የመንግሥት ለውጥ እንዲኖር በመጠየቅ ድምፃቸውን ሲያሰሙ የቆዩት ካለፈው ታህሳስ ወር አንስቶ መሆኑ የሚታወቅ ነው። ዩናይትድ ስቴትስ ከኢራን ነዳጅ ዘይት በሚገዙ አምስት ሀገሮች ላይ ማዕቀብ ያለመጣል ውሳኔዋን ከዛሬ ጀምሮ እንደማይቀጥል አስታወቀች። ዓላማው የኢራን ዋና ብሔራዊ ገቢ ምንጭን በመቁ በመቁረጥ ወታደራዊ ወረራ እንድታቆም ጫና ማሳደር ነው ተብሏል። የዋይት ሐውስ ቤተ መንግስት ባስታወቀው መሰረት ፕሬዚዳንት ዶናልድ ትራምፕ ወዳጅ በሆኑት ጃፓን፣ ደቡብ ኮሪያና ቱርክ ላይ እንዲሁም በቻይናና በሕንድ ላይ ማዕቀብ ያለመጣን ውሳኔያቸውንም አንስተዋል። ኢጣሊያ፣ ግሪክ፣ ታይዋን እና በፊትም ቢሆን ከኢራን ነዳጅ ዘይት እንዳይገዙ ከዩናይትድ ስቴትስ የቀረበውን ጥሪ ተቀብለውታል። መላይ የኢራን ነዳጅ ዘይትም ከዓለም ገበያ ሲርቅ ሳውዲ አረቢያና የተባበሩት የአረብ ኤምሬትሶች የነዳጅ ዘይት አቅርቦትን ለማሟላት የሚያስችል እርምጃ ለመውሰድ መስማማታቸውን ዩናይትድ ስቴትስ ገልጻለች። ይህ ውሳኔ የተወሰደው የኢራን ነዳጅ ዘይት ሙሉ በሙሉ ወደ ውጭ እንዳይላክ በማገድ የኢራን መንግስትን የገቢ ምንጭ ለማሳጣት ነው ሲል የዋይት ሃውስ ቤተ መንግሥት ገልጿል። ቭላዲሚር ዘለሲንኪ የተባሉ የአርባ አንድ ዓመት ዕድሜ ያላቸው የቴሌቪዥን ተዋናይ ትናንት በተካሄደው የዩክሬን ፕሬዚዳንታዊ ምርጫ በከፍተኛ ድምፅ አሸንፈዋል። በመጨረሻው የድምፅ ቆጠራ 73 ከመቶ ድምፅ እንዳገኙ ተገልጿል። ከተወዳዳሪቸው የወቅቱ ፕሬዝዳንት ፔትሮ ፖሮሼንኮ ወደ ሦስት እጥፍ በሚጠጋ ድምፅ ልቀዋል። ዘለሰንኪ ትናንት ማታ ኬቭ ላይ ለተሰበሰበው ሕዝብ ሲናገሩ አብረን አሸንፈናል፣ ሁላችሁንም አመሰግናለሁ። ብዙም መናገር አያስፈልግም፣ ለማመስገን ብቻ ነው የፈለግሁት ብለዋል። ማሸነፋቸውን ትናንት ማታ በጸጋ የተቀበሉት ፖሮሼንኮ ዘለሰንኪን እንኳን ደስ ያለውት ካሉ በኋላ ሥልጣኑን እለቃለሁ ነገር ግን ከፖለቲካ እንደማልወጣ በአጽንኦት ማስታወቅ እፈልጋለሁ ብለዋል። የሽሪላንካ ባለስልጣናት እንደሚሉት ትላንት በአብያተ ክርስቲያናትና በሆቴሎች ላይ ለተፈጸመው ጥቃት ተጠያቂው በዓለም አቀፍ መረብ የታገዘ አገር በቀል ጽንፈኛ ቡድን ነው ነው። በጥቃቱ ሁለት መቶ ዘጠና የሚሆኑ ሰዎች አልቀዋል። አምስት መቶ የሚሆኑት ደግሞ ቆስለዋል። የአገሪቱ የጤና ጥበቃ ሚኒስተር ራጃ ሳንታካ ሳናራንቲ የአጥፍቶ መጥፋት ጥቃቱን የፈጸመው ናሽናል ቶድ ጃማህ የተባለ ድርጅት መሆኑን ዛሬ ተናግረዋል። ዓለም አቀፍ መረብም እንደነበረበት ገልጸው ካለሱ እርዳታ ጥቃቱ ባልተሳካ ነበር ብለዋል። ባለስልጣኑ አያይዘው በሶስት አብያተ ክርስቲያናት እና በሶስት ሆቴሎች ላይ ጥቃት ያደረሱት ሰባት አጥፍቶ ጠፊዎች ሲሆኑ ሁሉም የሽሪላንካ ዜጎች ናቸው ብለዋል። አንድ ትልቅ መኪና ትላንት ጥቃት ከደረሰባቸው አብያተ ክርስቲያናት በአንዱ አጠገብ ላይ ዛሬ ፈንድቷል። ፖሊሶች በመኪናው ላይ የነበሩትን ቦምቦች ለማምከን ቢሞክሩም ቦምቦቹ መፈንዳታቸው አልቀርም። የደረሰ ጉዳት ግን የለም ተብሏል። አድማጮች፣ በዚህ ዜና ላይ ዝርዝር ዘገባ እየተጠናቀረ ነው፣ እንደደረሰን ይዘን እንመለሳለን። ለአሁኑ ለሰዓቱ የያዝናቸው አጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር Gabina VOA. let's cross boundaries together. ወደ ቀዳሚው ዘገባችን እናልፋለን። ዘጋቢያችንና ኮር መልካ እንዳደረሰን ዘገባ መሰረት ትላንት በአምቦ ከተማ በተካሄደው የህዝብ ለህዝብ ውይይት ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኢትዮጵያ አንድነት መሰረት የህይወት መስዋዕትነት የተከፈለበት መሆኑን የአድዋ ካራማራና ሌሎችም የጋራ ድሎች ያሏቸውን በማስታወስ የኢትዮጵያ አንድነት ሁሉም ብሄር ብሄረሰቦችን ያሳተፈ ነው ብለዋል። አያይዘውም የኦሮሞና የአማራ ህዝብ ባለፉት ጊዜያት በነበረው ጭቆና ቄሮና ፋኖ ተዋድቀው ችግሩን ለመፍታት ባደረጉት ትግል እምቦጭን ለመከላከል የጣናን ኬኛ ርብርብ ሁለቱን ህዝቦች አንድ አድርጎ ለኢትዮጵያኖች ነጻነት አምጥቷል ሲሉ ገልጸዋል። ስለ ሁለቱ ህዝቦች ግንኙነትም አብራርተዋል። ዘገባው ከአቶ ሽመልስ አብዲሳ ንግግር ይጀምራል። የአማራና የኦሮሞ ህዝብ ግንኙነት ኢትዮጵያን ያጠናክራል። የአማራና የኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል፣ ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደ ኋላ መሄድ አይደለም። ከዚህ ቀደም እንዳደረግ ነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊት፣ ፍትህ የተረጋገጠባት አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራለን። ለአንድነት መስራት የጀግኖች ተግባር ነው። ጥላቻና ቂም በቀል የሰነፎችና ፈሪዎች መገለጫ ነው ያሉት ምክትል ርዕሰ መስተዳድሩ ለወደፊቱ በጋራ ለመስራት ስላቀዱትም ተናግረዋል። የኢትዮጵያን አንድነት በይበልጥ እናጠናክራለን። የህዝብ ለህዝብ ግንኙነቱን ይበልጥ እናሰፋለን። የህዝብ ለህዝብ ግንኙነት በሁሉም ኢትዮጵያን ይበጃል። መሪዎች ኖሩ አልኖሩ ኢትዮጵያ ትቀጥላለች። በባህር ዳር የተዘራው ዘር በብሎ አብቦ ኢፍትሐዊነትን፣ ጸረ ዲሞክራሲን ፈንግሎ ጥሏል። አምቦ ላይ የሚዘራው ዘር ይበልጥ መቀራረብን፣ አንድነትን ዋና ስራችንን፣ ልማትን፣ ብልጽግናን የምናረጋግጥበት ሰላማችንን የምናረጋግጥበት ለዚህም ዘር ዛሬ የምንዘራበት እንደሚሆን ኢትዮጵያን ከዚህ በላይ ከፍ አድርገን በአንድነት ማማ ላይ እንደምናቆማት ማረጋግጥላችሁ ወዳለው በተለያዩ ችግሮች ከኦሮሚያ ክልል የተፈናቀሉ ዜጎችንም በቅርብ ጊዜ ወደ ቤታቸው እንመልሳቸዋለን ያሉት አቶ ሽመለስ፣ አፈናቃይነት የተሸናፊዎች ተግባር ነው ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከዚህ በፊት አመራሮች በመለያየታችን ሁለቱ ህዝቦች ያላቸው አቅም እንዲዳከምና ለተለያዩ ችግሮች እንዲጋለጡ አድርጎናል። የብሶት ገፋፍቶን መለያየትን ሲሰብክ የነበረ ኃይል እንዲሰበር በማድረግ እብረት በመፍጠራችን በአጭር ጊዜ ውስጥ የጋራ ድል መጎናጸፍ ችለናል ብለዋል። የኦሮሞና አማራ ህዝብ ህብረት ለጠንካራ ኢትዮጵያም አማራጭ የሌለው መፍትሄ ነው በማለት በመካከላቸውም አለመግባባት እንደሌለና ተባብሮ የመስራትን አስፈላጊነት ገልጸዋል። አካምጀርቱ Ummanni Oromoo fi ummanni Amaaraa obbo Looni. Rakkoon hin jiru nuti tokko. Oromoo fi faatiin nuti የኦሮሞና የአማራ ሕዝቦች ግንኙነት ለኦሮሞና ለአማራ ሕዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን። በመሆኑም የተጀመረው ተጠናክሮ እንዲሄድ እናደርጋለን። የኦሮሞ ዴሞክራሲያዊ ፓርቲና የአማራ ዴሞክራሲያዊ ፓርቲም ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች ሌሎችንም የፖለቲካ ድርጅቶች በማሰባሰብ ጠንካራ ኢትዮጵያን የመፍጠር ዓላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሚ ቃል ልገባላቸው ወዳለ ኦሮሚያ አዲስ አበባ ላይ ስላለው ጥቅምና አፋን ኦሮሞን በተመለከተ ከተሳታፊ ለቀረበላቸው ጥያቄ ተከታዩን መልሰዋል። አዲስ አበባን በተመለከተ ህገ መንግስቱ ያስቀመጠውን የሚሸራርፍ አቋም ማንም የለውም፣ በውስጣችን አዲስ አበባ የኢትዮጵያ ብሔር ብሔረሰቦች፣ ህዝቦች መኖሪያ ብቻ ሳይሆን የአፍሪካ መዲና ታላቅ ከተማ ነች። የኦሮሚያ ክልል ልዩ ህገ መንግስታዊ መብት አለው። ልዩ ህገ መንግስታዊ መብቱ እንዲከበርለት ደግሞ እኛም እንታገላለን። አፋን ኦሮሞ በአማራ ክልል፣ በነገራችን ላይ በእንግዲያ ያየ የራሱ አየር ጊዜ ያለው በኦሮሞ ብሔረሰብ አስተዳደር በጥሩ ሁኔታ የማስተማሪያ ቋንቋ ሆኖ ይቀጥላል። ይሄው እየሰፋ እየዳበረ እንዲሄድ የምንሰራ ይሆናል። በነገራችን ላይ የአማራ ክልል ህዝቦች አንድ ጉዳት አለባቸው። አማርኛ ይችላሉ፣ ሌላ ቋንቋ አይችሉም። ሌላ ቋንቋ ማወቅ መታደል እንጂ መቸገር አይደለም። የተለያዩ ቋንቋዎች ማስተማር ብንችል ለተማሪዎቻችንና ለወጣቶቻችን የሚል ቀደም ሲል የተጀመረ ሀሳብ ስላለ ይህንን ገፍተንበት በምንደርሰው መደምደሚያ መሰረት እንከውነዋለን። በማህበራዊ መገናኛ ብዙሃን የሚሰራጩ አፍራሽ መልዕክት ያላቸው ሀሳቦች የእኛ እንዳልሆኑ አቋም ይዛችሁ መከራከር አለባችሁ ብለዋል ርዕሰ መስተዳድሩ። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ስለ ሁለቱ ህዝቦች ግንኙነት ተከታዩን አስተያየት ሰጥተዋል። ኢዲሞክራሲያዊ የሆነ ስራ የሚፈርስበት ምሰሶ ነው። ለምሳሌ የአጼ ኃይለ ሥላሴ መንግስት ምሰሶ መሬት ላራሹ ነው። ያ ሲናድ ስርዓቱ ፈረሰ። ደርግ የቆሙ በብረት ስለነበረ ብረቱ ሲመታ እሱም ፈረሰ። የወይን ምሰሶ የመፍረሻው ኦሮ አማራ ግንኙነት ነበረ። አፍርሶታል ነግራቸዋለ እና አጠናክረን መቀጠል አርቲስት ሰርፀፍሬ ስብሃት ባለፈው አንድ አመት ውስጥ የነበረው ሂደት ትልቅ ሀገራዊ ውጤት ያመጣ ቢሆንም በመካከሉ የተፈጠሩ ችግሮች ያሏቸውን ገልጸዋል። ቀደም ያሉ የታሪክ ጉዳዮችን መሰረት ያደረጉ ችግሮች መከሰታቸው አልቀረም። መሰረቱ ከሆነው ከዚህ ከኢትዮጵያዊነት ሁኔታ ጋር አንድ ላይ ተናቦ መታየት ያለበት ጉዳይ ላይ ትንሽ ክፍተቶች የታዩ ይመስለኛል። ወደፊትም መስተካከል ካለበት አሁን ወደ ኢትዮጵያዊነት የሚያደርሰን ትልቁን መሰረት ላይ መመርኮዝ መቻል አለበት። ከደሴ የመጡት አቶ መንግስቱ አመዴ ሁለቱ ህዝቦች የደም ትስስር ያላቸውና ረዥም ታሪክ አቋርጠው የመጡ ቢሆንም ከአመታት ወዲህ የተፈጠረውን ችግር ለመፍታት የሚደረገውን ጥረት በማድነቅ አሁንም ሀይ ባይ የሚፈልግ ጉዳይ አለ ይላሉ። ሁለቱ ህዝቦች እንደገና መሰረታዊ ችግር ስለሌለባቸው እየተገናኙ መፍትሄ እየሰጡ ወደ አንድ ጥሩ አቅጣጫ ለመሄድ ጥረት ያደርጋሉ። ይህም እንግዲህ የሚያሳየን ህዝቡ ወደ አንድነቱ ይመጣል። አንድነቱን ለመበተን በግልጽም በስውርም የሚንቀሳቀስ ሀይል አለ። ይሄንን ሀይል ሀግ ማለትና የህገ በላይነትን አስከብሮ የሁለቱን ህዝቦችን ብቻም ሳይሆን የኢትዮጵያን አንድነት ሊያስጠብቅ የሚችል የማስጠበቅ ተሳትፎ መጠንከር አለበት። ቁርጠኝነት ነገር መታየት አለበት። በዚህ በለውጥ ውስጥ ታሪካዊ ሂደት እየመሩ ያሉ አካላት የአመራር ቁርጠኝነትና የህግ የበላይነትን ከማስከበር ረገድ በጎ አስተሳሰባቸውንና ሳይንሳዊ ትንታኔያቸውን በተግባር የመተርጎም ታግባይነት ጭምር ሊፈጠር የሚችልበት ነገር መፈጠር አለበት። በጋራ ውይይት መድረኩ ላይ በኦሮማራ ታሪካዊ ግንኙነትና ትስስር ላይ የሚያተኩሩ ጥናታዊ ጽሑፎች ቀርበዋል። አመራሮቹ ሁለቱንም ክልሎች በጋራ ለማልማትና የሕዝቦችን ተጠቃሚነት ለማረጋገጥ በጋራ እንደሚሰሩ አስታውቀዋል። በውይይቱ ማብቂያ ላይ ፈረስ ጦርና ጋሻ ለዶክተር አምባቸው እና ለአዲሱ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ተበርክቷል። ለአሜሪካ ድምፅ ናኩር መልካ ከአምቦ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ጋር አብራችሁን ስለሆናችሁ በጣም እናመሰግናለን። ከሕግ አግባብ ውጭ በተፈጸሙ ውሎዎች በጥረት ኮርፖሬሽን ላይ ከ2 ነጥብ 2 ቢሊዮን ብር በላይ ጉዳት አድርሰዋል በሚል በአቶ በረከት ስምዖንና አቶ ታደሰ ካሳ ላይ ክስ ተመስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምተዋል። ዘጋቢያችን አስቴር ምስጋናው ከባህር ዳር ቀጣዩን አጠር ያለ ዘገባ ልካልናለች። ዛሬ የክልሉ አቃቢ ህግ በቀድሞው የጥረት ኮርፖሬት ከፍተኛ አመራር በነበሩት በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ በአራት የሙስና ወንጀሎች ክስ መስርቷል። ተከሳሾቹ የጥረት ኮርፖሬት የቦርድ ሰብሳቢና ዋና ስራ አስፈጻሚ በነበሩበት ወቅት የማይገባ ጥቅምን ለማግኘትና ለማስገኘት ሲባል የህዝብ ሀብት የሆነውን የጥረት ኮርፖሬት ከደንብና መመሪያ ውጭ ውሎችን በመፈጸም ከሁለት ነጥብ ሁለት ቢሊየን ብር በላይ ጉዳት እንዲደርስ አድርገዋል በማለት ነበር አቃቢ ሕግ ክስ የመሰረተው። የክልሉ ጠቅላይ ፍርድ ቤት ሶስተኛ ምድብ ችሎት ክሳቸውን በንባብ ያሰማ ሲሆን በአንደኛ ክስ ላይ የተጠቀሰው ከዳሽን ቢራ ፋብሪካ አክሲዮን ማህበር ሽያጭ ጋር በተያያዘ ነበር። ፋብሪካው የማምረትም ሆነ የገበያ አቅም እያለው በቂ ጥናት ሳይካሄድ ለእንግሊዙ ዱየት ቢቨሬጅ በ50 ነጥብ 14 በመቶ ድርሻውን አሳልፈው በመሸጥ ከ1.8 ቢሊየን ብር በላይ በጥረት ኮርፖሬት ላይ ጉዳት እንዲደርስ አድርገዋል ነው ያለው። በሁለተኛ ክስ ደግሞ ተከሳሾቹ የማይገባ ጥቅም ለማግኘት ሲባል የአዋጭነትና የዳሰሳ ጥናት ሳይካሄድ እንዲሁም የቦርድ ውሳኔ ሳይሰጥበት ዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር የመብራትና የውሃ ቆጣሪ ለማምረት ከህግ አግባብ ውጭ ውል ተይዟል። ኩባንያው ምንም አይነት እንቅስቃሴ ሳያሳይ የባንክ ዋስትና፣ የግንባታ ቦታ ኪራይ፣ ለህንጻ ጥገናና መሰል በሚል ወጪ ከ210.2 ሚሊየን ብር በላይ በኮርፖሬቱ ላይ ጉዳት እንዲደርስ አድርጓል ተብሏል። በሶስተኛ ና በአራተኛ ክሶች ላይ የተነበበው ደግሞ ከዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር በተያያዘና በጥረት ኮርፖሬት ስር ያሉ አክሲዮኖችን ሁለቱ ተከሳሾች የኮርፖሬቱን ጥቅም ማስጠበቅ ሲገባቸው የባንክ ዳና የብድር ዋስትና ግዴታ በመግባት ከጥረት ኮርፖሬት አካውንት እንዲከፈል አድርገዋል። በዚህም ኮርፖሬቱ ወደ 149 ሚሊዮን ብር የሚጠጋ ጉዳት ደርሶበታል በሚል በዋና ወንጀል አድራጊነት ክስ መስርቶባቸዋል። በሁለተኛ ና በሦስተኛ ክሶች ላይ የዱቬንትስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ መስራችና ባለቤት አቶ ዳንኤል ይግዛው ተካተውበታል። ተከሳሾቹ በቀረቡት ክሶች ላይ መቃወሚያቸውን በጽሁፍ ለፍርድ ቤቱ ያቀረቡ ሲሆን ፍርድ ቤቱ በክሱ መቃወሚያ ና በተነሱ ነጥቦች ዙሪያ ብይን ለመስጠት ለግንቦት ሁለት ሁለት ሺ አስራ አንድ ዓ.ም ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ባለፈው ሳምንት መገባደጃ ላይ በአርሲ ዩኒቨርሲቲ በተግባር ልምምድ ላይ የሚገኙ የሕክምና ተማሪዎች ያነሱትን ተቃውሞ በተመለከተ አንድ ዘገባ ማስደመጣችን ይታወሳል። በፖሊስ ኃይል የተበተነውን ተቃውሞ ምክንያት ከተሳታፊዎች ካሰማን በኋላ በጉዳዩ ላይ የሚመለከታቸውን ተቋማት አነጋግረን ለመመለስ ቃል ገብተን ነበር ቀጣዩን ክፍል ዛሬ ዘን መጥተናል። ሀብታሙ ስዩም ከጤና ጥበቃ ሚኒስቴር የሰው ሀብት አስተዳደር አቶ አሰግድ ሳሙኤል ጋር ቆይታ አድርጓል። ከዚያ በፊት ግን የአሪስ ዩኒቨርሲቲን ድባብ በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ ወደ ሆኑት አቶ ወንዱ ምትኩ ያጋረናል። እኛ ያው የተለማማጅ ሐኪሞች ወይም ኢንተርኖች እስካሁን ወደ ስራ አልተመለስንም። እኛ ብቻ ሳይሆን ከአንደኛ አመት ጀምሮ የሕክምና ተማሪዎች ትምህርት ላይ አይደሉም። እንደ ቆመ ነው። እና ብቻ ግን የሆስፒታሉ ኮሚኒቲ ደግሞ ጀነራል ፕራክቲሽነሮችን ጨምሮ የጠቅላላ ሐኪሞች ማለት ነው። እና እነሱም ዛሬ ሰልፍ ወጥተው ነበረ፣ እኛንም በመደገፍ እነሱም የእነሱ ጥያቄ እኛም ጥያቄ ነው። እኛም ጥያቄ ያለን መልስ ይሰጠ እንደሚል ሬስ እነሱም ሰልፍ ወጥተው ነበረ አክቹዋሊ ዛሬ የህክምና ትምህርትን በተመለከተ የገጠመን ግድፈት የተሞላበት አሰራር ለስነ ልቦናና ኢኮኖሚያዊ ጫናዎች ዳርጎናል ያሉ በአርሲ ዩኒቨርሲቲ የሚገኙ እጩ ሐኪሞችን ቅሬታ ተገቢ ነው ይላል የጤና ጥበቃ ሚኒስቴር። በሚኒስቴር መስሪያ ቤቱ የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል እጩ ሀኪሞች ቅሬታቸውን ለማሰማት ወደ አደባባይ በወጡበት ቀን የተወሰደውን የኃይል እርምጃም አላስፈላጊ ሲሉ ይገልጹታል። ሰዎች በማንኛው መንገድ ጥያቄያቸውን ማቅረብ ይችላሉ፣ የሚል በተለይ ህግና ስርዓቱን የጠበቀ ከሆነ ጥያቄ ማቅረብ ይቻላል የሚል እነሳለን። ተማሪዎችም ላይ በተለይ የተፈጸመው ጥቃት ትክክልም ካልሆነ እሱን እናምናል። ጥያቄያቸው ትክክለኛ ጥያቄ ነው። አንደኛ ኢንተርን ናቸው፣ እንግዲህ በቀጣይ ከአንድ ዓመት በኋላ ሀኪም የሚሆኑ ባለሙያዎች ናቸው። በዚህ ሀኪም ለመሆን ያነሷቸው ከላይበሪው እንደዚህ መሆን አለበት የመማር ማስተማር ላይ እነዚህ እነዚህ መሟላት አለባቸው፣ ይህ ክስተት በዚህ መንገድ መታየት አለበት የሚሉ ጥያቄዎች ናቸው ያነሱት። የአርሲ ዩኒቨርሲቲ የሕክምና ተማሪዎች ያነሷቸው ጥያቄዎች በሁለት የሚመደቡ ናቸው። የመጀመሪያው ዩኒቨርሲቲው ለሕክምና ትምህርት የሚሆን የመሰረተ ልማት አቅርቦት ያሟላ የሚል ነው። ሁለተኛው ግን በአጠቃላይ በሕክምና ትምህርት ስርዓት ውስጥ ያሉ እጩ ሐኪሞችን ለስነ ልቦናና ኢኮኖሚያዊ ጫና የሚዳርጉ አሰራሮች ከህግ ውጭ ያለ ክፍያ የማሰራትና ተመጣጣኝ ያልሆነ የወጪ መጋራት ደንቦች ይቁሙ የሚሉ ናቸው። አቶ አሰግድ እንደሚሉት አንዳንዶቹ ችግሮች በአፋጣኝ የሚፈቱ ሲሆን፣ አንዳንዶቹ ግን ጊዜና የሀገርን አቅም ማገናዘብ ይጠይቃሉ። ሰዎች አጋጣሚ ሲያገኙ ሁሉም ነገር ነው በአንዴ የሚነሳውና ሁሉም ችግር በአንድ ጊዜ መስ ያገኛል ማለት አይቻልም። ግን እያንዳንዱ ችግር በተለይ ጊዜ የማይሰጡ ችግሮች አሉ። ተቋማት አሁን ባለው ሁኔታ የተለየ ሪሶርስ አይጠቀሙ መፍትሄ የሚሰጡ የሚችሏቸው ችግሮች አሉ። አይ ቲንክ ያንን ተለይቶ ችግሮች ላይ አክት ለማድረግ የዩኒቨርስቲ ማኔጅመንት የዩኒቨርሲቲ ፕሬዚደንት ባለበት ኮሚቴ ነው ያን ለማድረግ እንቅስቃሴዎች ጀምሯል። የጤና ጥበቃ ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር ተወካዮች ከአርሲ ዩኒቨርሲቲ ተማሪዎች ጋር መወያየታቸውን የሚናገሩት አቶ አሰግድ እጩ ሐኪሞች ከዛሬ ሰኞ ሚያዝያ 14 ጀምሮ ወደ ተግባር ልምምድና ሥራቸው እንዲመለሱ ከስምምነት መደረሱን አጋርተውናል። ወደ አርሲ ዩኒቨርሲቲ ደውለን እንዳጣራ ነው ግን እጩ ሐኪሞች ወደ ሥራ አሁንም አልተመለሱም። አሁን እንደዚህ አይነት ስምምነት የለንም ስለ እናንተ ወደ ስራ ስትመለሱ ጥሩ ነው ምናምን የሚል ሰጀሽን ሰጡ። እኛ ግን ጥያቄዎችን እስኪመለስ አሁንም ምንም የምንመለስበት ምክንያት የለም። ምክንያቱም የወጣንበት ነገር እስካልተመለሰ መውጣታችን ትርጉም የለውም የሚል መልስ ነው የሰጠናቸው እንጂ እኛ እስካሁን ወደ ስራም አልተመለስ ነው። በተመሳሳይ በጎንደርና በጂማ ዩኒቨርሲቲዎች ውስጥ ያሉ እጩ ሐኪሞች አድማ መጀመራቸው ተሰምቷል። በማኅበራዊ አውታሮች ላይ የተሰራጩ ምስሎችና ተንቀሳቃሽ ምስሎች እንደሚያሳዩት የሐኪሞች መለያ የሆነውን ነጭ ገዋን የለበሱ ተማሪዎች መፈክሮችን ሲያሰሙ ታይተዋል። እጩ ሐኪሞች ከያዟቸው መፈክሮች መካከል ፍትሕ ለሕክምና ባለሙያዎች፣ ግልጽ የሥራ ዝርዝርና በቂ ክፍያ እንፈልጋለን የሚሉ ይገኙበታል። በጤና ጥበቃ ሚኒስቴር የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል ከአጋር ተቋማት ጋር በመሆን የሚነሱ ጥያቄዎችን በተቻለ አቅም ለመመለስ ጥረት እንደሚደረግ ይናገራል። እንግዲህ ያው የሕክምናና የጤና ሳይንስ ትምህርትና ስልጠና ላይ እንደ ማንኛውም የፕሮግራሞች ያው ቻሌንጆች አሉ። እንግዲህ ቻሌንጅ በየቦታው አለ። የትም ያው በጣም አደጉ የሚባሉ ሀገራት ላይም ሙሉ በሙሉ መቶ ፐርሰንት ተሟልቶ ስልጣንበት አግባብ አለ ብዬ መናገር ይቀጥል። በተለይ ለኛ አቅም ግን ማክሲመም ማድረግ የሚችላቸው ነገሮች ምንድን ናቸው የሚባሉት ነገሮች ተለይተው ዛሬ፣ ለምሳሌ እንደታ እንዳልከው በአንዳንድ ተቋማት ለጥያቄዎች ተማሪዎች እያነሱ ነው። እንደ ጤና ሚኒስቴርም አይንክ አሁን የትኞቹ ላይ ከተነሳው ጥያቄ በጣም በኩክሊን ደረጃ አክተ ማድረግ እንችላለን የሚለው ውይይት እየተደረገበት ነው። ሌሎቹ ግን ጊዜ የሚፈልጉ ችግሮች ግን አላቸው፣ አሉ። እነዛንም ችግሮች ለይቶ በጋራ ከተቋማት ጋር ለመስራት እየተነጋገረ ነው። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት፣ ከአሜሪካ ድምፅ ራዲዮ። ወደ ቀጣዩ መሰናዶ ደግሞ እንሻገር። በብዙ የዓለም ማኅበረሰቦች እንደሚታየው ሁሉ በኢትዮጵያም የሴቶች ማኅበራዊ ምጣኔ ሀብታዊና ፖለቲካዊ ተሳትፎ በእጅጉ ዝቅተኛ ነው። ይህ ሚዛኑ ወደ ወንዶች ያጋደለው የዓለማችን እውነታ እንዲለወጥ በብዙ መልኩ የተለያዩ ጥረቶች ይደረጋሉ። በኢትዮጵያ በዚህ ጥረት ውስጥ ንቁ ተሳትፎ እያደረጉ የሚገኙ ሴቶች ቁጥራቸው ብዙ ነው ባይባልም የሚከናወኑ ሥራ የሚያከናውኑ ሥራ ግን ጉልህ እየሆነ እየመጣ ነው ከእነዚህ ኢትዮጵያን መካከል የሙያ ኢትዮጵያዊነት መስራችና ስራ አስፈጻሚ ወይዘሮ ሳራ አበራ አንዷ ናቸው። መለስካቸው አመሃ በቅርቡ በስራቸው ዙሪያ አነጋግሯቸዋል፣ እንደሚከተለው ይቀርባል። ወይዘሮ ሳራ አበራ በዩኤስ አሜሪካ ትምህርታቸውን በፋሽንና በዲዛይን ወይንም በልብስ ቅድሙያ አጠናቀው ወደ ሀገራቸው ከተመለሱ በኋላ ለሰላሳ ዓመታት ያህል በባህላዊ የአልባሳትና ሸክላ ሥራ ጥበብ ተሰማርተው ሲሰሩ መቆየታቸውን ይናገራሉ። በዚህ የሥራ ውጤታቸው ምርቶቻቸውን በሰፊው በውጭው ዓለም ገበያ ለማስተዋወቅ ጠንክረው ሲሰሩ ቆይተዋል። ሙያ ኢትዮጵያ ኃላፊነቱ የተወሰነ የግል ኩባንያ በሚል ስያሜ ሥራቸውን ከጀመሩ ግን አሥራ ሦስት ዓመታት እንዳለፉና ሥራቸውም የተሻለ ውጤት እየተገኘበት እንደሆነ ወይዘሮ ሳራ ያብራራሉ። መጀመሪያ ስራውን ስንጀምር አምስት ሰራተኞች ነበሩ። አሁን አራት መቶ ከውጭ ሁለት መቶ ደግሞ ቤታቸው ያሉ ስራ የምንሰጣቸው ስድስት መቶ አለን። የኢትዮጵያ መንግስት ደግሞ ሙሉ በሙሉ የውጭ ምንዛሪ ስለምናመጣና በሰራተኛ አያያዛችን ይሄ የሚያዩት ኮምፓውንድ የመንግስት ኪራይ ቤቶች ላይ የወሰድነው ነበረ። አሁን መንግስት ይህንን ስለሰጠን ሁሉም ሲጠቃለሉ ወደ ስድስት መቶ ሰራተኞች አሉ። ይህንን አራት እጥፍ ለማድረግ ከፍተኛ ዝግጅት ላይ ነው። የዩኤስኤይዲ ወይም አሜሪካ የአለም አቀፍ የልማት ተራድኦ ድርጅት ትንሽ እገዛ እንዳረገለት ሰምቻለሁ አሁን ስሜት ነው እንገዛው እስኪ እገዛው ምንድን ነው? እንደ ማንኛውም በአለም ለአፍሪካ ዞረው አለም አቀፍ ገበያ ላይ እንድንሄድ ትሬድ ሾ ፋሽን ሾ ሄደን እንድንወዳደር ያደርጋሉ። እሱን ስፖንሰር በማድረግ ነው እንጂ ከዛ የተለየ ነገር አይደለም። ነገር ግን እኔ የሚነገረኝን የሚሰጡኝን ምክር ብዙ ነበር ነው ከአፍሪካ ብዙዎች ነን። ነገር ግን እንደኛም የተከታተለ ያለ አይመስል። እንከታተላለን የሚሉልን ተግባራዊ እናደርጋለን። ይሄ ውጤት ሰጥቶናል ብዬ አስባለሁ። ለመጀመሪያ ጊዜ አሁን ነው እንግዲህ ትልቅ እርዳታ የምንገባው። ከዚህ በፊት ትሬድ ሾ በመሳተፍ አማካሪ ያመጡልናል። እኔ ወደ ውጭ ገበያ መላክ እፈልጋለሁ፣ ምን ማድረግ አለብኝ? ለአሜሪካ ገበያ ውስጥ ለመግባት ብዬ ጠይቃቸዋለሁ። ለምጠይቃቸው ኤክስፐርት ያመጡልን እና እዚህ ድረስ ተከታትለው እንዲያስረዱን ያደርጋለሁ። የሚያስረዱንን ደግሞ በተግባር ይቀይረዋል። በአሁኑ ጊዜ በዓለም አቀፍ ደረጃ ተወዳዳሪ ሆነዋል። እንግዲህ በሙያ አማካይነት በሚሰሯቸው ውጤቶች የውጭ ተወዳዳሪ ነት የት የት ነው የሚሸጡት? እንግዲህ ገበያውን፣ ሽያጩን ብዙ የምታግዘን ሊያ ከበደ ቶፕ ሞዴል አለች፣ እሷ ናት ይሄንን የገበያውን ለምለም በሚባል ከኛ ወስዳ የምታስተዋውቀው በመላው ዓለም እሷ ናት። አሜሪካን ሀገር ሀይ እንድ የሚባሉ ገበያዎች ለምሳሌ ውድ ውድ ሀብታሞች የሚገዙበት ሱቆች በሙሉ የእኛ ልብስ የሌለበት የለም። ሳክስ ፊፍ አቬኒው፣ ኖርድ ስትሮም፣ ጄ ክሩስ፣ ባርኒስ ለነዚህ ለነዚህ ሁሉ እንሸጣለን። ምን ምንድን ነው የምትሸጡት? ከስራ ውጤቶች ከምርቶች በጣም በጣም ለፋሽን የሚለበሱ ልብሶችን ነው። እኛ አገር ውስጥ አሁን የምንሸጠው የለንም፣ ተርፎን በሙሉ ለኤክስፖርት ስለሆነ የኤክስፖርቱ ገበያ የሚታይም የለንም። ብዙ ነው ልብሶች በተለይ በተለይ ወቅቱ ለሙቀት የሚሆን ልብስ ለበጋ የሚሆን ለፎል የሚሆን ለስፕሪንግ እንደዚህ እንደዚህ እያልን በየሲዝኑ በየወቅቱ። ሴቶች ናቸው አብዛኞቹ። ሰራተኞች በብዛት ሴቶች ናቸው። በብዛት በዚህ ይደሰታሉ። እርስዎ በጣም በጣም የሴቶችን ጥቃት በሀገራችን በተለይ ክፍለ ሀገር። እኔ በአጋጣሚ ከደህና ቤተሰብ ነው የምመጣው። ነገር ግን ከልጅነት ጀምሮ የማየው ብዙ ነገር አለ በሴቶች ዙሪያ። እኔ ቡና ኤክስፖርተሮች ነበሩ ቤተሰቦቼ፣ በግድ በግድ ከሴቶች ጋር እንድሰራ የሚያስገድዱኝ ብዙ ልቤ ውስጥ ያሉ ወል እንግዲህ ኢትዮጵያን የሚያቅሰው እናት መሆን ሚስት መሆን በጣም ከባድ ነው በሀገራችን። ያንን ሁሉ የገበሬ ሚስትን ህይወት የሚያቅሰው ያውቀዋል። እኔ በኖርኩበት አካባቢ ቤተሰቦቼ የማየውን ነገር አቅ ነበርና ያንን ነገር ሳይ አሁንም ብዙ ማውራት አልፈልግም። ኢሞሽናል ስለመሆን ስለሱ ነገር ማንሳት አልፈልግም። የተባበሩት መንግሥታት ድርጅት በያዝነው ወር መጀመሪያ ባወጣው መረጃ መሰረት ኢትዮጵያ በአሁኑ ወቅት ካላት 109.6 ሚሊዮን ሕዝብ 50.06 በመቶ የሚሆኑት ሴቶች ናቸው። ይህ ከግማሽ ትንሽ ከፍ የሚል ቁጥር ነው። ይህን የሕዝብ ክፍል በየትኛውም ማኅበራዊ እንቅስቃሴ ዘርፍ ለማሳተፍ አውቆ ፈቃደኛ ያልሆነ የፖለቲካ ስርዓት በምን መመዘኛ ዴሞክራሲያዊ ሰብአዊና ልማታዊ ሊሆን ይችላል? መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ደናምሹም። Radio Saga Americati.